ከማህበረሰብ ለማህበረሰብ ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀጳጳስና የቅዱስ ሲኖዶስ አባል የኢትዮጵያውያንን የገናን በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። በመጀመሪያ የተወደዳችሁና የተከበራችሁ ኢትዮጵያውያን ዘክርስቲያን እንዲሁም ኤርትራውያንም ዘክርስቲያን በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬ ዕለት ለበዓሉ ልደቱ በምናከብርበት በምናስብበት ሰዓት መድኃኒታችን ኢየሱስ ክርስቶስ እንኳን አደረሳችሁ አደረሰን እያልኩ ጌታችን ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል ከእናታችን ድንግል ማርያም በስጋ ተወለደ ብለን የምናስተምረው የምንቀበለው እምነታችን። ለዚሁም ብዙ ምስክሮች መስክረዋል። ልደቱ ማቴዎስ ወንጀላዊ ማቴዎስ የጻፈው መራ ሁለት ላይ ነው። ሽ ያደረኩት ወተወልዶ እዚህ ይሁን በቤተልሔም ዘይሁዳ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ወይም ተወልዶ ሳለ ናሁ መጹ ናሁ መጹ መሰግላን እምብሔረ ጽባሕ። መሰግላን የሚላቸው ሰብአ ሰገል ናቸው። ሰብአ ሰገል ከውስተ ምሥራቅ ከነ ኢራቅ እና ኢራን በአሁኑ ሰዓት ያለው ብሔረ ጽባሕ የሚለው ውስጥ ነው። በዚያ ከዚያ ተነስተው መጥ የሚለው ሁለት ዓመት ተጉዘውበታል። በቤተልሔም ጌታ ሲወለድ በሚወለድበት ሰዓት ነው የደረሰው። ጌታም በቤተልሔም ዘይሁዳ በዳዊት ከተማ ማለት ነው ቤተልሔም አውራጃው ግን ይሁዳ ይሁዳ አውራጃ ነው የሚለው እና ጌታ ትንቢት የተነገረለትም ምንም እንኳ በናዝሬት ቢጸነስ ናዝሬት ላይ መልአኩ እንደ አስራት ሜታ ኬዛ ፅንሶ እዛ ቢሆን ልደቱ ግን እንደ ትንቢት፣ እንደ ነቢያት ትንቢት በቤተለም ሂዶ ነው የተወለደ። ሜታኪና ዮሴፍ ለቆጠራ እንደወጡ ነው እዛ ነው የተወለደ እና ወንጌላዊ ማቴዎስ የጻፈው ምዕራፍ ሁለት ላይ ይሄንን ነው በዳዊት ከተማ በቤተልሄም ተወልዱሳለን። ከምስራቅ በኩል መሰግላል የሚላቸው የጥበብ ሰዎች ወይም ማለት ነው መጡ ይላል። ኮከብ ነበር የሚመላቸው። ኮከቡ ከሰው ሲደርሱ ይሰወርባቸው ነበር እና ኢየሩሳሌም ከተማ ሲደርሱ ስለተሰወረባቸው እዚያ ላይ ገብተው የአይሁድ ንጉስ የተወለደው ወዴት ነው ብለው ጠይቀዋል። ኮከብ ስለተሰወረ ከተማ ሲገቡ ትናል ጊዜ ነው እንግዲህ ሄሮድስም የደነገጡ እዛ ንጉ አሉ እንግዲህ ከኢየሩሳሌም ወደ ቤተልያም ዘጠኝ ኪሎ ሜትር ነው፣ ቅርብ ነው ነገር እነዚህ ግን ሁለት ዓመት ተጉዘው ነው ይመጡና እግዚአብሔር ምስጢሩ ሲገልጽ ለሚፈልጋቸው፣ ለሚወዳቸው፣ ለሚፈልጉት እነሱም አምልኮትም ፍቅሩ እንዳላቸው ነው እንግዲህ የሚገልጸውን። እነዚያ ግን አልተገለጠላቸውም። የእግዚአብሔር ክብር የእግዚአብሔር ጸጋ ብዙ ጊዜ በስጋዊ ክብር አይመዘንም፣ አይለቀም እግዚአብሔር ጸጋ የሚገኘው እግዚአብሔር የሚፈልገውን እግዚአብሔር የሚፈቅደውን እግዚአብሔር የሚያዘዘው ህግ የሚፈጽሙትን እናው ጸጋ የሚያገኙት እና እና የሮድስ ምንም ነገስታት ቢሆንም ይህን አይነት ጸጋ ይህን አይነት ምስጢር አልገለጠላቸውም። ምክንያቱ ስለማይፈልጉት እግዚአብሔር ግን ከሩቅ ላሉት ግን ያው ገልጾ ሁለት ዓመት ተጉዟል እና ያን ጊዜ እንግዲህ ጠይቀውን እንግዲህ ዜዛላ እኛ እናውቅነ ቤት ነው ሁለቱም ጠይቁ ከአይነት ነው የነገሩት። በቤተልሄም ነው ትንቢት የሚነገረው ይወለዳል የሚለው ክርስቶስ የልቤት ነበር እና ወደ ቤተልሄም ተጉዘው እንደገና ኮኮ እዚያ ሲወጡ ተገለጠላቸው። እንደገና እስከ ቤተልሄም ማድረሳቸው ያለ ወርቅ፣ እጣን፣ ከርቤ እጅ መንሻ ነው የቀረውለት። ምክንያቱም ሰማዊ አምላክ ነው እነሱ ነገስታት ናቸው። እንዲያውም ነገር ግን ሰማዊ አምላክ የምንም የሰማይም አምላክ ነውና ገብተው ህጻኑንና እናትን ሲያዩ ደስ አላቸው ነው። ሳጥኖቻቸው ከፍቶ ወርቅ ከርቤ፣ ሲሄን የሚለው እጣን ነው አቅነው እጅ መሻ ማለት ነው። እና ይህንን ልደቱ ሰዎች ብቻ ሳይሆን መላእክትም እንግዲህ፣ መላእክትም መስክረዋል። ኖለትም ያው በልቋስ ያለው ኖለት እረኞችም ሄደው አይተዋል መስክረዋል። እነዚህም መስክረዋል። በብዙ ምስክርነት ነው ጌታ በስጋ እንደተወለደ ከእናታችን ግራንድ ተወለደ እና ይህን በዓል ሁልጊዜ ቤተክርስቲያናችን በእኛ ዘንድ በኢትዮጵያውያን የተወለደው ታኅሣሥ ሀያ ዘጠኝ ነው ጌታችን ክርስቶስ። ነገር ግን በዚህ በአካላ እንደራ አቆጣጠር ሀያ ስምንት የአራት ዓመት በዮሐንስ ወንጌል ወንጌላዊ ዛሬ አሁን ዮሐንስ ዘመነ ዮሐንስ ነው። ሀያ ስምንት አሁን እናከብረዋለን። ግን መደበኛው ዋናው ግን ያው ሀያ ዘጠኝ ነው በአራት ዓመት ግን የቀን ቁጥር ስለገባበት ቤተክርስቲያናችን ከሀያ ስምንት በአራተኛው ዓመት አንድ ጊዜ እናከብራለን እና ልደት ግን ያው አንድ ልደት ነው። ሌላ ሁለት ልደት የሚባል የለም። ባህሪያዊ ባህሪያዊ መለኮቱ ከአብ ልደት ምንለው፣ እሱ ያለ እናት ከአብ ተወለ ባህሪያዊ ባህሪ ልደት ነው። መለኮታዊ ባህሪ ነው። ይህኛው የስጋ ልደት ከእነታች ስጋ ነስቶ ስጋ ተዋህዶ የተወለደው ልደት በምድር ላይ ሰዎችም ያዩት መላይትም ሌሎችም ኛው ነው። እንግዲህ ይህንም ደግሞ ልደቱ ለእኛ ለማዳን የመጣ ልደት ነው እና የተፈጸመው የተፈጸሞ ከጌታችን ፅንስ ጀምሮ ልደቱ ና መሰረት ነው እና ዓለም ዙሪያ አውሮፓውያን ክርስቲያን የሆኑ ሁሉ አመተ ምረት የሚቆጥሩት ከጌታችን የሱስ ክርስቶስ ልደት ጀምሮ ነው የሚቆጥረው ዓመተ ምሕረት ብለው ምንም እንኳ ልዩነት ቢኖርም፣ አሁን በአውሮፓውያን በቀደመ እንግዲህ በዚህም አክብረናል ማለት ነው። ባል ምንድነው ልደት አክብረው ከዚያ ዘመናቸው ይቆጥራሉ ዓመተ ምሕረቱ የኛ ግን አቆጣጠራችን ከስነ ፍጥረት ስለሆነ የተነሳ ነው። በፀሐይ ስለምንቆጥር በመስከረም ዘመን ሆነው ወጪ አድርገነዋል። እነሱ ግን ልደት ካከብሩ በኋላ ያው ዓመተ ምሕረትም ትጀምረው ከጌታ ኢየሱስ ክርስቶስ ልደት ጀምሮ ነው እና ዓመተ ምረት ሲጀምረው በዚያ ነው የሚያድ ያሉ ስለዚህ፣ እኛም አሁን በዓለ ልደት እና ክብራ ማለት ነው። በአመት አንድ ጊዜ ነው እና ዚያር አምላክ የዓመተ ሁላኪን እንኳን አደረሰን። እኳ ያደረሰችው አለው። ቀደም ሲል የሰማችሁት ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀጳጳስና የቅዱስ ሲኖዶስ አባል የኢትዮጵያውያንን የገና በዓል ምክንያት በማድረግ